በትግራይ ክልል ከአንድ ዓመትና ስድስት ወር በላይ ተቋርጦ የነበረው ትምህርት ይጀመራል ተብሏል ትምህርት ለመጀመር ትምህርት ቤቶች ምዝገባ መጀመሩን በጉዳዩ ላይ ተማሪዎች ወላጆችና የመምህራን አስተያየት ጠይቆ ሙልጌታ ጽባህ ነው ተከታዩን ያደረሰን በኮሮና ቫይረስ ወረርሽኝ ምክንያት በ2012 ዓ ም መጋቢት ወር በትግራይ ክልል የተቋረጠው የመደበኛ መማር ማስተማር ሂደት እየተግባደደ ባለው ዓመትም በተከሰተው ጦርነት ሳይካሄድ ቀርቷል። የትግራይ ተማሪዎች የትምህርት ቤት ደጅ ሳይረግጡ አንድ ዓመት ከመንፈቅ ከቆዩ በኋላ በቀጣዩ አዲስ ዓመት ትምህርት እንደሚጀመር የክልሉ ትምህርት ቢሮ ገልጿል። ፍስሐ ደስታ ዓለም ትምህርት ለመቀጠል እንደተመዘገበ ይናገራል። የሰባተኛ ክፍል ተማሪ እንደሆነ የገለጸው ፍሳ ትምህርት ሲመረጥ ቢቀጥል ኑሮ ዘጠነኛ ክፍል ይደርስ እንደነበር ነው የተናገረው። አሁን ትምህርት ይጀምራል መባሉ እንዳስደሰተው ነው የገለጸው። ሻ ክፍል ማር ነረ ጦርነትና ኮሮና ትምህርት ስለል የሰባተኛ ክፍል ተማሪ ነበርኩ። በጦርነቱ እና በኮሮና ቫይረስ ወረርሽኝ ምክንያት ትምህርት አቋርጠን ቆይተናል። በጦርነቱ በጣም ተረብሸን ነበረ። ወታደሮች አሉ ሲባል ውስጣችን በጣም ይረበሽ ነበር። የውጊያ አውሮፕላኖች ሲመጡም እንፈራ ነበር። እንዲሁም ሰዎች ስለ ጦርነቱ ሲያወሩ ስንሰማ እንጨነቅ ነበር። አሁን ትምህርት ይጀምራል መባሉና አካባቢያችን ሰላም በመሆኑም አስደስቶኛል። መምህር ቢንያም ተስፋ እየተባሉ አስተማሪ በበኩላቸው በክልሉ እንዳሉ ሁሉም የመንግስት ሰራተኞች እሳቸውም ደመወዝ ላለፉት ሶስት ወራት እንዳልተከፍላቸው ይገልጻሉ። ተማሪዎችም በተለያየ ሁኔታ ይሄ ነገሩን ነው። ትምህርት መቼ ነው የሚጀመረው እንማራለን ወይ ምናምን እያሉ እኛም፣ በቃ በሚቀጥሉት ጥቂት ቀናት ትምህርቱ እንደሚጀመር ነግረናቸዋል። እኛም ተዘጋጅተናል፣ ለሚመጣ ሁሉ እኛ ደመወዝ አለ ምናምን አለ ሳንል፣ በቃ ለመማር ማስተማር ዝግጁ ሆነናል። በሚያስተምሩበት ትምህርት ቤት ተማሪዎች እየመዘገቡ እንዳሉ ነው የነገሩን ወይዘሮ አበበቻ ተክልት የተባሉ ወላጅ ደግሞ ሁለት ተማሪ ልጆች እንዳሏቸውና በኮሮና ወረርሽኝና በጦርነቱ ምክንያት የተቋረጠው ትምህርት በልጆች ስነ ልቦና ላይ ጫና አሳድረዋል ብለዋል ስለ ጦርነትም ስለ ኮቪድም ብዙ የሚያስጨንቃቸው ነገሮች አሉ ልጆችም ስለሆኑ የሚሰሙት ወሬዎች አሉ እና ያንን ቱራማ ይዘው ወደ ትምህርት ቤት ሲሄዱ እዛው እንዴት ነው ከትምህርቱ ጋር ኮፕ አፕ የሚያደርጉት? እንዴት ነው ትምህርቱ ተዋህደው መማር ይችላሉ ወይ ካሁን በኋላ ወይስ የሆነ ኦሪየንቴሽን ተሰጥቶም ቢሆን ትምህርታቸውን እንዲቀጥሉ ነው እኛ የምንፈልገው። ና እሱ አይነት ስጋቶች አሉ። አሁን ትምህርት ይጀመራል መባሉም እንዳስደሰታቸው ነው የገለጹት። በመቀለ እሳነት አንደኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር የሆኑት መምህርት አይን አለም ደጀን ነኝ። በአሁኑ ጊዜ ትምህርት ቤታቸው የተፈናቃዮች ማዕከል እንደሆነ ገልጸውም እዚያ ያሉ ተፈናቃዮች ወደ ሌላ ማቆያ እንደሚወሰዱ ተነግሮናል ብለዋል። በትምህርት ቤቱ ብዙ የጎደሉ የትምህርት መሳሪያዎች አሉ ብለው ጉድለቶቹን ከማህበረሰቡ ጋር ተባብረን እየሞላን ለማስተማር ተዘጋጅተናል በማለትም ነው የገለጹት። ሀሳብ ሲቀርብ ሁሉም ማስተማሪ በልብ ነው የተቀበለው ምንም ደሞዝ ባይከፈለንም በእግራችንም ቢሆን ተጉዘን ደክመንም ቢሆን ልጆቻችን እናስተምራለን። እና ፍቃደኝነታቸው ደስ ነው የሚለው የአስተማሪዎቻችን ወላጅ ትምህርት ቤት መጥተው እንዲህ እንዲህ ችግር አለብን የትምህርት ያው ማቴሪያሎች አሉ እንደዚህ እጥረት አለን፣ ግን ቢሆንም በዚህ እጥረትም ትምህርት ለመጀመሪያ አስበና ስንላቸው ወላጆች ሳይቀር የልጆቻችን ወንበር ሳይቀር አሲዘን እንልካለን እና በዚህ ችግር አይግባቸው ያለውን ችግር ተባብረን እንፈታለን የሚል ወላጅ ነው ያለው። እና በአጠቃላይ ሲታዩ ስንልቦናው የአስተማሪም ይሁን የወላጅ እና የተማሪ ወደ ጥሩ ስሜት እየመጣ ነው። ትምህርት ይጀመራ ሲባል በልብ ነው። ነሐሴ 25 2013 ዓ ም የተጀመረው የተማሪዎች ምዝገባ እስከ መስከረም 9 2014 እንደሚቀጥል ነው የተናገሩት። ለአሜሪካ ድምፅ ሙልጌታ አጽባ